የታንዛኒያ ፕሬዝደንት ጆን ማጋፉሊን ሕልፈተ ሕይወት ተከትሎ የሀገሪቱ ምክትል ፕሬዝደንት ሳሚያ ሱሁሉ ሀሰን በፕሬዝደንትነት ቃለ መሀላቸውን ፈጽመዋል። በሀገራቸው ታሪክ የመጀመሪያ ሴት ፕሬዝደንት የሚሆኑት ሳሚያ ሀሰን ሀገራችን ትጉህ መሪ አጥታለች ብለዋል። ከናይሮቢ ዘጋቢያችን ገልሞ ዳዊት ያጠናቀረው ዘገባ ዝርዝሩን ይዘዋል። በታንዛኒያ ጠቅላይ ፍርድ ቤት ፕሬዝደንት ፕሮፌሰር ኢብራሂም ጁማ አስፈጻሚነት ዛሬ በተከናወነው ቃለ መሐላ ስነ ስርዓት ምክትል ፕሬዝዳንቷ ሳሚያ ሀሰን የአገሪቱ ፕሬዝዳንት ሆነዋል። ፕሬዝደንት ሳሚያ ታንዛኒያ ትጉ መሪ አጣች ሲሉ በማጉፉሊ ሞት የተሰማቸውን ሀዘን በድጋሚ ገልጸዋል። ከፕሬዝዳንቱ ብዙ ልምድ በመቅሰማቸውም ሀገራቸው የአመራር ክፍተት እንደማያጋጥማት ጠቁመዋል። አሁንም እንደ ሀገር አንድ ጠንካራ መሰረት ያለን መሆኑን ማረጋገጥ እፈልጋለሁ። በሀገሪቱ ያለነው መሪዎችም ሆነ ኃላፊዎች በቂ እቅድ ስላለን በሞት ያለፈው መሪያችን ከተወበት ቦታ አንስተን ሀገሪቷን ወደፊት የምናራምድ መሆናችንን ማስገንዘብ እፈልጋለሁ። ሀገራችን መሪዋን በሞት በምትነጠቅበት ወቅት መከተል ያለብንን አካሄድ የሚያትት ግልጽ ህገ መንግስት አለ። እኔም ለዚህ ሕገ መንግሥት ታማኝ ለመሆን ቃል ገብቻለሁ እና ምንም አይነት ከህጋዊ አሰራር ውጪ እንደማይሆን አረጋግጥላቸዋለሁ ብሏል አዲሷ ፕሬዚደንት። ፕሬዝደንት ሳሚያ የሟቹ የቀድሞ ፕሬዝዳንት ማጉፉሊን ግብዓተ መሬት መርሃ ግብርንም ይፋ አድርገዋል። የተለያዩ ስነ ስርዓቶች ከተከናወኑ በኋላ እንደ አውሮፓውያን የቀን አቆጣጠር መጋቢት 25 2021 በትውልድ ቦታቸው ቻቱ የቀብር ስነ ስርዓታቸው እንደሚፈጸም ገልጸዋል። እንደ አውሮፓውያን የቀን አቆጣጠር ጥር 27 1960 በዛንዚባር የተወለዱት ስድስተኛዋ የታንዛኒያ ፕሬዚዳንት ወደ ፖለቲካው ዓለም የገቡት ከ21 ዓመት በፊት ነበር። በምዙምቤ ዩኒቨርሲቲና በማንቸስተር ዩኒቨርሲቲ ትምህርታቸውን የተከታተሉ ሲሆኑ ከማጉፉሊ ጋር ተጣምረው ሀገራዊ ፓርቲ ቻማ ቻ ማፒንዱዚን ወክለው በ2015 ምክትል ፕሬዚዳንት ከመሆናቸው በፊት በተለያዩ የመንግስት ኃላፊዎች ቦታ ላይ እንደሰሩም ታሪካቸው ያትታል። ሳሚያ ለታንዛኒያ የመጀመሪያ ሴት ፕሬዚዳንት ሲሆኑ በምስራቅ አፍሪካ ከቡሩንዲዋ ሲልቪየ ኪጊኒና ከኢትዮጵያ ሳህለወርቅ ዘውዴ ቀጥለው ሶስተኛ ሴት ሀገር መሪ ናቸው። ለአሜሪካ ድምጽ ገልሙዳዊት ከናይሮቢ።